የተጀመረውን ለውጥ ለመደገፍ ዲሞክራሲን ለማበረታታት በሚል በነገ ዕለት የተጠራው ሰልፍ በሰላም እንዲጠናቀቅ የሚጠይቁ ይድረስ ለአዲስ አበባዎች የሚሉ መልክቶች እየተጻፉ ነው። መልክቶቹ ሰልፉ ከግጭት የተጠበቀ ይሁን፣ በሰላም ወጥታችሁ በሰላም ግቡ የሚል ይዘትም ያላቸው ናቸው። ጽዮን ግርማ የተወሰኑ ጸሐፊዎችን መርጣ ተከታዩን አጠናቅራለች። በአዲስ አበባ ከተማ በነገው ዕለት የተጠራው ሰልፍ ዓላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረጡ ሶስት ወር ሳይሞላቸው ኢትዮጵያን ወደ ዴሞክራሲያዊ ሀገር ለማሸጋገር የጀመሩ ጥረት እንዳይቀለበስ ድጋፍ ሊሰጣቸው ይገባል የሚል ዓላማን ያዘለ እንደሆነ አዘጋጆቹ ለአሜሪካ ድምጽ ተናግረዋል። ሰሞኑን በኢትዮጵያ በተለያዩ አካባቢዎች በተለይም ደግሞ በደቡብ ክልል የተፈጠሩ ግጭቶች ያሰጓቸው የመብት ተከራካሪዎችና አራማጆች ደግሞ ከዚህ በኋላ የኢትዮጵያ ምድር ሰላም እንዲወርድ የተፈጠረው ተስፋም እንዳይደበዝዝ ወጣቶች ከግጭት ሊቆጠቡ ይገባል ሲሉ መክረዋል። በየማህበራዊ ገጾቻቸው የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ የአሁኑ ዋዜማ ሬዲዮ አዘጋጅ መስፍን ነጋሽ ይድረስ ለአዲስ አበባ ከአዲስ አበባዊ በሚል ዛሬ በጻፈው ጽሑፍ ስለ ስጋቶቹ ይገልጽና ስለ አዲስ አበባ ይዘረዝርና ሰልፉ አንዷን ልጅሽን አስደስቶ ሌላኛዋን የሚያስከፋ እንዳይሆን የሚሰጉ ድምጾች ሰማው። ስጋታቸው እንደሚያሰጋሽ አውቃለሁ። ልጆችሽ እንዲህ ያለውን ነገር እንዲጸየፉት አስታውሻቸው ማንም አይከፋ ባያቸው ይላል ጽሁፉ። መስፍን ነጋሽ ባለፈው ሳምንት የተፈጠሩት ግጭቶችን የሚያመላክቱ ምስሎች ማየቱና በሰልፉ ላይ አንዱ አንዱን በማስከፋት ጸብ እንዳይፈጠር በመለማመን ጭምር የተጻፈ እንደሆነ ይናገራል። የሰልፉ አላማ አሁን የታየውን ተስፋ ይቀጥል ለማለት ነው። አዲሱን ጠቅላይ ሚኒስትር የተናገርከውን ፈጽም ነገር መፈጸም ያብቃህ እንረዳሃለን ለማለት ነው። እዚሁ መንፈስ ሰልፉ እንደሚካሄድ ተስፋ አደርጋለሁ። አዲስ አበባችን እንደማተሳፍረን አምናለሁኝ። ሰልፍ ወደ ሌላ አቅጣጫ ለማዞር የሚሞክሩ ሰዎች ሊኖሩ እንደሚችሉ እንግዲህ እየተነገረ እየሰማን ነው። ይሄንን ማድረጋቸው ማንንም የሚጠቅም አይመስለኝም። ግን እንደዚህ አይነት ሰዎች ደግሞ ካሉ እነሱንም ቢሆን ይዞ ለፖሊስ ማስረከብ ትልቁ ነገር እሱ ነው። አንድ ሰው የተሳሳተ ነገር ወይም በዚህ ሰልፍ ላይ ይሆናል ተብሎ የማይጠበቅ ነገር ቢናገር ወይም ቢያደርግ መልሶ ወደ ድብድብ፣ ወደ መጣላት መሄድ ሳይሆን የራስን ስሜት ገዝቶ ለፖሊስ መስጠት፣ ሪፖርት ማድረግ ያስፈልጋል። በጣም ምክንያት ቃ ላይ ለሌላው የኢትዮጵያ ክፍልም በመላ ሀገሪቱ ለሚኖሩ ወገኖቻችንም የምናስተላልፈው መልእክት ትልቅ ነገር ነው እና በትዕግስት መተያየት በመተማመን መውጣት ያስፈልጋል። ላለፉት አስራ ሶስት ዓመታት በኢትዮጵያ የፖለቲካና የሰብአዊ መብት ጉዳዮችን በመጽሐፍ የሚታወቁትና በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም እኔ አዲስ አበባ ሰልፉ ላይ ተገኝቼ ሀሳቤን ለጠቅላይ ሚኒስትሩ ማቅረብ ስለማልችል የአዲስ አበባ ነዋሪዎች መልእክቴን አድርሱልኝ ሲሉ ጽፈዋል። ስለ ደብዳቤያቸው ጠየቂያቸው ነበር። በኢትዮጵያ አሁን ባለፉት ዓመታት የነበሩት የጥላቻ፣ የህዝብ መከፋፈል የመሳሰሉት ፖለቲካ ለአንድም ለዘላለም ከኢትዮጵያ ምድር ለማጥፋት በሚያደርጉት ጠቅላይ ሚኒስትሩ ጥረት ላይ ከጎናቸው እንደምቆም እና እንደማበረታታቸው እንዲገልጹልኝ፣ ሁለተኛ ደግሞ ኔልሰን ማንዴላ መልካምና እርቅ ብለው የሰየሙልን መንገድ በኢትዮጵያ ሆነ በአፍሪካ የሚሉንን መንገድ አብሬያቸው ከጠቅላይ ሚኒስትሩ ጋር እንደመጓዝ በሶስተኛ ደረጃ ደግሞ በኢትዮጵያዊነት መንፈስና በጎ አድራጎት የዘርጎሳ ጥላቻን ተሳሰሉትን ህዝብን የሚያራርቁ ነገሮችን አጥፍተን ሰላምና ፍቅርን እንደምን እንድንመሰርት ከኢትዮጵያ ህዝብ ጋር አብሬ እንደመቆም ኢትዮጵያ ውስጥ ከማናቸው ከመንደር አንስቶ እስከ ትልልቅ ከተማና መዲና ድረስ በሙሉ ሁላችንም ተባብረን የሰላምና የእርቅ ዘመቻ ማካሄድ እንዳለብን እና ያንንም ደግሞ ሁሉንም በማካተት ሁሉንም በማጠፍ ወደፊት መጓዝ የሚያስችለንን መንገድ እንደሚያስፈልግና በዛም ላይ ደግሞ በግሌም ሆነ ከኔ ጋር ያሉትንም ባለሙያዎች በብዙ መንገድ በህግ ያሉትን በዩኒቨርሲቲ በኩል ያሉትን እነሱን ለማደራጀት እና አብሮ ከህዝቡ ጋር እንዲሰለፉ ለማድረግ በተለይ በዳያስፖራ ያሉትን ለማንቀሳቀስና ከኢትዮጵያ ህዝብ ጋር ተሰልፈው እንዲሰሩ ያለኝ የግል ፕላንና ከእነሱም ጋር የማደርጋቸውን ድርጊቶች የአዲስ አበባ ህዝብ እኔን ወክሎ ለጠቅላይ ሚኒስትሩ እንዲያስተላልፉልኝ ነበር ያቀረብኩት በሰፊ የተበተነ ጽሁፌ ላይ የገለጽኩት ማለት ነው። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሀመድ ሰልፉ የተዘጋጀበትን አላማ ማሳካት ፍጹም ሰላማዊና በመከባበር ላይ የተገነባ ሊሆን ይገባል። ይላል ይሄን ሰልፍ የማይፈልጉ በተለይ ደግሞ ይሄን ለውጥ የማይፈልጉና ለውጥ ማደናቀፍ የሚፈልጉ ኃይሎች እንዳሉ እናጋለን። እነዚህ ኃይሎች ደግሞ በተለይ ሰልፉ ወደ ብጥብጥና ግጭት መፍጠር ይሞክራሉ የሚል ጥርጣሬ አለ። ይሄንን ሙከራቸውን ለማክሸፍ ከፍተኛ ጥንቃቄ ያስፈልጋል። ከዚህ ጥንቃቄ ውስጥ አንዱ ሰዎችን ሊያቃርኑ ወይም ደግሞ ሊያጣሉ የሚችሉ አይነት መፈክሮች፣ ባንዲራዎች፣ አባባሎች፣ ፎቶዎች ሊወጡ ይችላሉ። እነዚህ መውጣታቸው ሕዝብን ሊያስቆጣ አይገባም። ወደ ግጭትም ሊያስገባ ፈጽሞ አይገባም። የሚያስፈልገው ዲሞክራሲ ምህዳሩ እንዲሰፋ እስከሆነ ድረስ ማንኛውም ሰው የፈለገውን ፎቶ የፈለገውን አርማ የፈለገውን መፈክር ይዞ ከወጣ መከበር አለበት። መነካከት አያስፈልግም። በተለይ ደግሞ በተለይ የጠበቃ ጌ ያስተላልፍ የነበረው አሁን ባለው ሂደት ውስጥ ብሄርን ብሄር ለማጋጨት ሙከራ የተደረገ ነው። በተለይ ደግሞ በትግራይ ህዝብ ላይ የማጥላላት አይነት ዘመቻ እንዲሆን እየተሞከረ እንደሆነ ይሄ ሰልፍ ትግራይ እንደሆነ ፍሬር ማለ እየሞከሩ ስለሆነ ያ ሰልፍም አደገኛ ነው፣ ለሀገሪቷም አደገኛ ነው። የተደረገው ትግል በአንድ ብሄር ለማቅለብ ሳይሆን ሁሉን ብሄር ሁሉን ህዝብ ያካተተ ዲሞክራሲያዊ ሰላማዊ መንግስት እንዲፈጠር ዲሞክራሲ እንዲኖር ነው እና እዛ ሰልፍ ላይ እንዲሳተፈው ህዝብ በተለይ ጸረ ፌደራላዊ አመለካከት እንዳይጸባረቅ ለማዘባረቅ የሚሞክሩትንም በመምከር እና በመገሰብ ወደ መንገድ መመለስ እንዳለበት በአጠቃላይ ፉ በሰላም እንዲያልቅ ሁሉም ሰው የበኩሉን እንዲያደርግ በተለይ ደግሞ ባለፉት አራት ዓመታት ሰልፎችን በማዘጋጀት ተቃውሞችን በማዘጋጀት ልምድ ያካበቱት ቄሮዎች እና ፋናዎች፣ ዘርማዎች ከፍተኛ ኃላፊነት ይጠበቅባቸዋል። ፀጥታን በማስከበር ተረጋጋ ሁኔታ እንዲኖር ከፍተኛ ጥበቃ ማድረግ ያለባቸው ከፖሊስ እና ከሌላው የፀጥታ ኃይል ጋር አብረ ሆኖ ይሄን ስራ እንደሚሰሩ ተስፋ አደርጋለሁ። የነበረ ይመለክት ሄ የቀድሞ የህወሓት ታጋይ የኢትዮጵያ ሸንጎና የትግራይ ዴሞክራሲያዊ አመራር አባል የሆኑት ዶክተር አረጋዊ በርሄ በዶክተር አብይ አመራር በጦር መሳሪያ ሳይሆን በውይይት ተጀምሮ የተከፈተው የዴሞክራሲ በር እንዳይዘጋ ወጣቱ ሊተባበር ይገባል ይላሉ። ለኢትዮጵያ የመጣው ለውጥን ለማደናቀፍና ለውጥን የሚደግፉ ወገኖች እንዳሉ ሁላችን እናውቃለን። እንግዲህ ይሄን ለማደናቀፍ የተነሳሱት ሰዎች እነማን እንደሆኑ ደግሞ የድሮ ተጠቃሚዎቹ እንደሆኑ ሁላችን እናውቃለን። እነዚህ ሰዎች ደግሞ በቻሉት መንገድ አዲስ አበባ ይሁን ሌላ አካባቢም ለምሳሌ መቀሌ አካባቢም ተመሳሳይ የሰማዕታት ቀን ብለው ህዝቡን ህወሀትና የትግራይ ህዝብ አንድ ነው የሚለያያቸው የለም እያሉ በኦሮምኛ ሳይቀር ለመጀመሪያ ጊዜ የሚያስተላልፉት ያለ መልእክት ሂደቱን ይሄ በኢትዮጵያ በአንድነት ለውጥ ለማምጣት ያለውን ጉዞ ለማደናቀፍ እንደሆነ ግልጽ ነው። ስለዚህ ወጣቶችም የሆኑ አዛውንትም የሆኑ ማንም ኢትዮጵያ ወደ ተሻለ የአንድነት እና የእኩልነት የዲሞክራሲ ስርዓት በሚታደርገው ያለ ግስጋሴ ቀኝ እጁ ሰጥቶ ማበረታታት ሲገባው እነዚህ ሰዎች ግን በጎን እየመጡ የሚያደናቅፉ መሆኑን ልብ እንዲለውና ይሄ የሚያስተላልፉት መልእክት ዋጋ ቢስ መሆኑ እንዲያየው ማድረግ አስፈላጊ ነው። አሁን ደርሰው በሰማዕታት ስም እያሉ ሰማዕታቱ ተነስተው ቢያዩ አሁን እናቶቻቸውና አባቶቻቸው ያለባቸውን የኑሮ ስቃይ፣ ህዝባቸው ለዛ መብት ተሰውተው መብት አጥቶ በድህነት እየማቀቀ ያለ መሆኑን የሚያዩበት ነው እንጂ የሚደሰትበት ባይሆን እንዳልሆነ ይገባኛል። ስለዚህ አሁን ያለው የትግራይ በተለይ የትግራይ ወጣት ይሄንን መሰሪ የሆነ አካሄድ ተገንዝቦ ለእኩልነት፣ ለዲሞክራሲ፣ ለብልጽግና የሚደረገው ትግል ደጋፊ እንዲሆን በጥብቅ በጥብቅ አሳስባለሁ። ባለፈው ሳምንት በነበሩት ዘገባዎቻችን በደቡብ ክልል ሶስት ከተሞች በጉጂና በጌዲዮ እንዲሁም አንዳንድ አካባቢዎች ግጭቶች እንደነበረ በዚህ ግጭትም የሰዎች ሕይወት መጥፋቱን ንብረት መውደሙንና ሰዎች ከቀያቸው መፈናቀላቸውን መዘገባችን ይታወሳል። ይህንን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረውን ለውጥ ለማደናቀፍ የሚሰሩ ሰዎች እጅ እንደሚኖርበት መግለጻቸውም ይታወሳል። ያነጋገርናቸው ነዋሪዎችም ከግጭቱ ጀርባ የተደራጁ አካላት አሉ የሚል ጥርጣሬ እንዳላቸው መግለጻቸውም አይዘነጋም። ስጋቶቹ ከነዚህ ሁኔታዎች የመነጩ ሆነ ያነጋገርናቸው ሰዎች ገልጸውልናል። በዛሬው ዕለት መግለጫን የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሸዴ ህዝቡ የራሱ ሰላም ጠባቂ እንዲሆን አሳስበዋል። የፌዴራል ፖሊስ ኮሚሽነር ጀነራል ዘይኑ ጀማል በበኩላቸው በሰጡት መግለጫም ፖሊስ የሰልፈኛው ሰላሳውን ደህንነት ለመጠበቅ ዝግጅት ማድረጉን ተናግረዋል። ጠቅላይ ሚኒስትር አብይ አህመድም በዚህ ሰልፍ ላይ ይገኛሉ ተብሎ እንደሚጠበቅ የሀገር ውስጥ መገናኛ ብዙሃን አቶ አህመድ ሸዴን ጠቅሰው ዘገባ አቅርበዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ